መጽሐፈ ነገሥት ቀዳማዊ ምዕራፍ ዐሥራ አራት በዚያም ወራት የኢዮርብዓም ልጅ አብያ ታመመ። ኢዮርብዓምም ሚስቱን ተነሺ፣ የኢዮርብዓምም ሚስት እንደሆንሽ እንዳትታወቂ ልብስሽን ለውጪና፣ ወደ ሴሎ ሂጂ። እነሆ በዚህ ሕዝብ ላይ እንድነግሥ የነገረኝ ነቢዩ አኪያ በዚያ አለ በእጅሽም ዐሥር እንጀራና እንጎቻዎች አንድም ምንቸት ማር ይዘሽ ወደ እርሱ ሂጂ፣ በልጁም የሚሆነውን ይነግርሻል አላት። የኢዮርብዓምም ሚስት እንዲሁ አደረገች። ተነስታም ወደ ሴሎ ሄደች፣ ወደ አኪያም ቤት መጣች። አኪያም ስለ መሸምገሉ ዐይኖቹ ፈዘው ነበርና ማየት አልቻለም። እግዚአብሔርም አኪያን እነሆ ስለ ታመመው ልጇ ትጠይቅህ ዘንድ የኢዮርብዓም ሚስት ትመጣለች፤ ሌላ ሴትም መስላ ተሰውራለችና በገባች ጊዜ እንዲህና እንዲህ በላት አለው። እርሷም በደጅ ስትገባ አኪያ የእግሯን ኮቴ ሰማ፣ እንዲህም አለ፦ የኢዮርብዓም ሚስት ሆይ ግቢ፤ ስለምን ምን ሌላ ሴት መሰልሽ? እኔም ብርቱ ወሬ ይዤ ተልኬልሻለሁ። ሂጂ፣ ለኢዮርብዓምም እንዲህ በዩ፤ የእስራኤል አምላክ እግዚአብሔር እንዲህ ይላል ከሕዝብ መካከል ለይቼ ከፍ አድርጌህ ነበር፣ በሕዝቤም በእስራኤል ላይ አለቃ አድርጌህ ነበር፣ ከዳዊትም ቤት መንግሥቱን ቀድጄ ሰጥቼህ ነበር። ነገር ግን በፍጹም ልቡ እንደ ተከተለኝ በፊቴም ቅን ነገር ብቻ እንዳደረገ ትእዛዜንም እንደ ጠበቀ እንደ ባሪያዬ እንደ ዳዊት አልሆንህም። ከአንተም አስቀድሞ ከነበሩት ሁሉ ይልቅ ክፉ ሠራህ። ታስቈጣኝም ዘንድ ሄደህ ሌሎችን አማልክትና ቀልጠው የተሠሩትን ምስሎች አደረግህ፣ ወደ ኋላህም ጣልኸኝ። ስለዚህ እነሆ በኢዮርብዓም ቤት ላይ መከራ አመጣለሁ። ከኢዮርብዓምም በእስራኤል ዘንድ የታሰረውንና የተለቀቀውን ወንድ ሁሉ እቈርጣለሁ። ሰውም ፋንድያን እስኪያጠፋ ድረስ እንደሚጠርግ እኔ የኢዮርብዓምን ቤት ፈጽሜ እጠርጋለሁ። ከኢዮርብዓምም ወገን በከተማይቱ ውስጥ የሞተውን ውሾች ይበሉታል፣ በሜዳውም የሞተውን የሰማይ ወፎች ይበሉታል እግዚአብሔር ተናግሮአልና። እንግዲህ ተነሥተሽ ወደ ቤትሽ ሂጂ፣ እግርሽም ወደ ከተማ በገባ ጊዜ ልጁ ይሞታል። እስራኤልም ሁሉ ያለቅሱለታል ይቀብሩትማል። በእስራኤል አምላክ በእግዚአብሔር ዘንድ በኢዮርብዓም ቤት በዚህ ልጅ መልካም ነገር ተገኝቶበታልና ከኢዮርብዓም እርሱ ብቻ ይቀበራል። እግዚአብሔርም ደግሞ በእስራኤል ላይ ንጉሥ ያስነሣል። እርሱም በዚያ ዘመን የኢዮርብዓምን ቤት ያጠፋል። በዚያ ጊዜም ሸምበቆ በውኃ ውስጥ እንደሚንቀሳቀስ እግዚአብሔር እንዲሁ እስራኤልን ይመታል። እግዚአብሔርንም ያስቈጡ ዘንድ የማምለኪያ ዐጸድ ተክለዋልና ለአባቶቻቸው ከሰጣቸው ከዚች ከመልካሚቱ ምድር እስራኤልን ይነቅላል። በወንዙም ማዶ ይበትናቸዋል። ስለ በደለውና እስራኤልንም ስላሳሳተበት ስለ ኢዮርብዓም ኀጢአት እስራኤልን ይጥላል። የኢዮርብዓምም ሚስት ተነሥታ ሄደች፣ ወደ ቴርሳ መጣች። ወደ ቤቱም መድረክ በገባች ጊዜ ልጁ ሞተ። በባሪያውም በነቢዩ በአኪያ እንደ ተናገረው እንደ እግዚአብሔር ቃል እስራኤል ሁሉ ቀበሩት፣ አለቀሱለትም። የቀረውም የኢዮርብዓም ነገር እንዴት እንደ ተወጋ እንዴትም እንደ ነገሠ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፎአል። ኢዮርብዓምም የነገሠበት ዘመን ሀያ ሁለት ዓመት ነበር። ከአባቶቹም ጋር አንቀላፋ ልጁም ናዳብ በፈንታው ነገሠ። የሰለሞንም ልጅ ሮብዓም በይሁዳ ነገሠ። ሩብአምም ንጉሥ በሆነ ጊዜ የአርባ አንድ ዓመት ጎልማሳ ነበር። እግዚአብሔርም ስሙን ያኖርበት ዘንድ ከእስራኤል ነገድ ሁሉ በመረጣት ከተማ በኢየሩሳሌም ዐሥራ ሰባት ዓመት ነገሠ። የእናቱም ስም ናዕማ ነበር፣ እርሷም አሞናዊት ነበረች። ይሁዳም በእግዚአብሔር ፊት ክፉ ሠራ። አባቶቻቸውም ከሠሩት ሁሉ ይልቅ አብዝተው በሠሩት ኀጢአት አስቈጡት። እነርሱም ደግሞ ከፍ ባለው ኮረብታ ላይ ቅጠሉ ከለመለመ ዛፍ ሁሉ በታች መስገጃዎችንና ሐውልቶችን የማምለኪያ ዐፀዶችንም ለራሳቸው ሠሩ። በምድርም ውስጥ ሰዶማውያን ነበሩ። ከእስራኤልም ልጆች ፊት እግዚአብሔር ያሳደዳቸውን የአሕዛብን ርኵሰት ሁሉ ያደርጉ ነበር። ሮብዓምም በነገሠ በአምስተኛው ዓመት የግብጽ ንጉሥ ሺሻቅ በኢየሩሳሌም ላይ መጣ። የእግዚአብሔርም ቤት መዛግብትንና የንጉሥ ቤት መዛግብትን ወሰደ። ሁሉንም ወሰደ። ሰሎሞንም የሠራውን የወርቁን ጋሻ ሁሉ ወሰደ። ንጉሡም ሮብዓም በፈንታው የናስ ጋሾችን ሠራ፣ የንጉሡንም ቤት ደጅ በሚጠብቁ ዘበኞች አለቆች እጅ አኖራቸው። ንጉሡም ዘወትር ወደ እግዚአብሔር ቤት ሲገባ ዘበኞቹ ይሸከሟቸው ነበር፣ መልሰውም በዘበኞቹ ቤት ውስጥ ያኖሯቸው ነበር። የቀረውም የሮብዓም ነገር ያደረገውም ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በዘመኑ ሁሉ በሮብዓምና በኢዮርብዓም መካከል ሰልፍ ነበር። ሮብዓምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። ልጁም አብያም በፈንታው ነገሠ።